ጤናና አካባቢ አሁን ኢትዮጵያ ውስጥ ቅርብ ጊዜ በተሰራ ጥናት ወደ አርባ ሶስት ፐርሰንት የሚሆነው አመታዊ ሞት ቁጥር ነን ኮሚኒካብል ዲዚዝ ወይም ደግሞ ማይተላለፈው የጤና ችግሮች ከእነዚህ ውስጥ ደግሞ ትልቁን ቦታ የሚይዘው ትክክል ያልሆነ አመጋገብ ወይም ደግሞ ኦቨር ኒውትሪሽን የምንለው አይነት ችግር ሆኖ ተመዝግቧል ይላሉ አቶ አብነት ተክሌ የስነ ምግብ ባለሙያ ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምንሰነበታችሁ። ሰው የሚመገበውን ይመስላል የሚል አነጋገር አለ። የተመጣጠነ ምግብ ማነስ በአንድ በኩል ጤና ላይ ጉዳት ሲያስከትል፣ ገና ለገና የመሸመት አቅም ስለተገኘ ብቻም ሳያመጣጥኑ መመገብም አሉታዊ ተጽዕኖ እንዳለው ነው የስነ ምግብ ባለሙያው የገለጹልን። ለጥቂት ደቂቃዎች አብረን እንቆይ። የትኛውንም ያህል ዘመን መኖር ብንችል የየግል ጤናችንን ለመጠበቅ ቀዳሚ የሚሆነው ያኗኗር ስልታችን እንደሆነ ባለሙያዎች ይናገራሉ። በተለይም ዛሬ ዛሬ በብዛት የሰዎችን ሕይወት በመቅጠፍ የሚታወቁት እንደ ካንሰርና መሰል በሽታዎችን ለመከላከል የአመጋገብ ጥንቃቄም በአንድ በኩል በሌላ ወገን ደግሞ የሰውነት እንቅስቃሴን ማዘውተር ይመከራል። እንደ ኢትዮጵያ ባሉ ሀገራት በቅድሚያ የሚበላው በተገኘ የሚልና እንዲህ ያለውን የባለሙያ ምክርም የቅንጦት አድርጎ የሚመለከት አይጠፋም። እውነታው ግን በአሁኑ ጊዜ የካንሰር ታማሚው መበርከት፣ የደም ግፊትና የስኳር ብሎም የልብ ህመምተኛው ቁጥር መጨመር ዋናው መንስኤ ተብሎ ወደሚነገረው የአኗኗር ዘይቤ ፊታችንን እንድናዞር ግድ ይለናል። በግላቸው ከመጠን በላይ የሆነ የሰውነት ክብደትን ለመቀነስ ለሚሹ አስፈላጊውን ሙያዊ ምክር በመስጠት ተግባር የተሰማሩት የስነ ምግብ ባለሙያው አቶ አብነት ተክሌ ከጥቂት አስርተ ዓመታት በፊት በትምህርት ቤት ደረጃ ይሰጡ የነበሩ እንደ የቤት ውስጥ ባልትና ሳይንስ ያሉ ትምህርቶች አለመኖር ማህበረሰቡ በዚህ ወሳኝ ችግር ላይ ያለውን ግንዛቤ እንደገደበው ያምናሉ። የመረጃዎች በስፋት ህብረተሰብ ውስጥ አለመዳረስ ደግሞ ሰዎች ለአኗኗር ዘይቤያቸው ትኩረት እንዳይሰጡ ማድረጉንም ያመለክታሉ። በሀገራችን ከአቅም ችግር ጋር በተያያዘ የምግብ እጥረት ላይ ትኩረት መደረጉን ከመጠኑ ያለፈ አመጋገብ እጅግን ቦታ እንዳልተሰጠውም ያስረዳሉ ባለሙያው። አሁን ኒውትሪሽን ሳይሆን በሁለት መንገድ ነው ከፍ ማየ ይሄ አንደኛው አንደር ኒውትሪሽን የሚባለው አለ። ሁለተኛው ኦቨር ኒትሪሽን የሚባለው አለ። አንደር ኒትሪሽን ወይም ደግሞ ምግብን በአግባቡ ሳይገኝ ቀርቶ የሚፈጠረው ችግር ያው ብዙ ጊዜ ከገቢ ችግር ከመሳሰሉት ነገር የሚመጣ ነው እና በእኛ ሀገር ያው በብዛት የሰፋ ችግር ስለነበረ ከኢኮኖሚያችንም አንጻር እሱ እሱ ትንሽ አቴንሽን ተሰጥቷል ማለት ይቻላል። ኦቨር ኒትሪሽን የሚባለው ግን ምግብን ከሚገባው በላይ መውሰድ ወይም አንድን አይነት አብዙት ወይ መብላት ነገሮች፣ ግን በበቂ ሁኔታ አቴንሽን አልነበራቸውም ኢትዮጵያ ውስጥ እና ና በዛ ምክንያት አሁን ኢትዮጵያ ውስጥ ቅርብ ጊዜ በተሰራ ጥናት ወደ አርባ ሶስት ፐርሰንት የሚሆነው አመታዊ ሞት ቁጥር ነን ኮሚዩኒካብል ዲዚዝ ወይም ደግሞ የማይተላለፈው የጤና ችግሮች፣ ከእነዚህ ውስጥ ደግሞ ትልቁን ቦታ የሚይዘው ትክክል ያልሆነ አመጋገብ ወይም ደግሞ ኦቨር ኒውትሪሽን የምንለው አይነት ችግር ሆኖ ተመዝግቧል። እና ስለዚህ እንዳልሹው እውቀቱ ስለሌለ መቆት የሚያቀብል ሰው ስለሌለ ነው እዚጋ የተደረሰው የማጣትና የመትረፍረፉ ጉዳይ እንዳለ ሆኖ ጤናማ የአኗኗር ዘይቤ የሚባለው ሶስት መሰረታዊ ነገሮችን ማካተቱን የስነ ምግብ ባለሙያው እንዲህ ይዘረዝራሉ። ምንድን ነው ጤናማ ያኗኗር ዘይቤ? ለመለከት ሶስት መሰረታዊ ሀሳቦች አሉ። አንደኛውና ዋናው አመጋገብ ነው። ሁለተኛው እንቅስቃሴ ነው። ሶስተኛው ደግሞ የስነ አእምራዊ ጉዳዮች ወይም ደግሞ የአስተሳሰብ ነት የምንለው ነው። ሶስቱ ነገሮች በአግባቡ ከአንድ ሰው ጋር ካሉ ጤናማ ነው ወይም ጤናማ አኗኗር ዘይቤ አለው ማለት እንችላለን። ለመሆኑ ጤናማ አመጋገብ እንዴት ያለ ነው? አሁንም አቶ አብነት ጤናማ አመጋገብ እንደ ኢትዮጵያም በኢትዮጵያም ውጭ ባሉት ብዙ ጥናቶች የተሰራ እንግዲህ የሚያሳየው ከተለያዩ ምግቦች ጋር አውጣቱ እነሱን ቀላቅሎ መመገብ ከሚለው ጋር ይሄዳል እንግዲህ ሰውነታችን በብዛት የሚፈልጋቸውና በመጠኑ የሚፈልጋቸውን ነገሮች አጣምሮ ሊይዝ የሚችል የተቀላቀለ ምግብን መመገብ ማለት ነው። ይሄ ማለት ምንድነው? የሰው ልጅ ጠዋት ተነስቶ እስከ ማታ በሚውልበት ጊዜ እንደ ስራው ጸባይ፣ ጉልበት ወይም ኢነርጂ ያስፈልገዋል። ከዛ ደግሞ በሰውነት ውስጥ ያሉ የተለያዩ ኬሚካላዊ ሂደቶች የሚሞቱ ሴሎችንም ጨምሮ መልሶ ለመገንባት እና በተለይ እንቅስቃሴ ሲያደርግ ደግሞ የሚሰባበሩ የጡንቻ የቲሹ አይነቶች አሉ። እነሱን መልሶ ለመጠገን ደግሞ ገንቢ ምግብ ያስፈልገዋል። ከዛ አልፎ ደግሞ ሲሄድ ያው እዛ በሰውነታችን ውስጥ የቅባት መጠንን እንዲተኩ የሚችሉ ምክንያቱም ቅባትም ጤናማ እስከሆነ ድረስ ብዙ ጠቃሚ ንጥረ ነገሮችን ተሸክሞ ለሰውነታችን ጤናን የሚሰጥ አካል ስለሆነ እነዚህን የሚሰጡ ምግቦችን መመገብ ይጠይቃል። እነዚህ እንግዲህ በብዛት ሰውነታችን የሚፈልጋቸው ናቸው። እነዚህን ማመጣጠል ላይ ነው ትልቁ ችግር የሆነው የምንፈልገውን ሳይሆን ሰውነታችን የሚያስፈልገውን መመገብ እንደሚገባ የስነ ምግብ ባለሙያው ምሳሌ በመጥቀስም ያስረዳሉ። ለምሳሌ አንዳንድ ሰው ኢኮኖሚው እያደገ ሲመጣ ፕሮቲንና ቅባትን ብቻ አብዝቶ የመጠቀም ነገር ትመለከቻለች። ያ እንግዲህ ብዙ ጊዜ ከስጋ ጋር አደለም ጩማ የመሳሰሉ ስኳርነት የሚያስፈልጋቸው ነገሮች ። ይሄ በቀን ውስጥ የሚያስፈልገንን የምግብ ምጣኔ ያዛባት። ምንድን ማለት ነው? ለምሳሌ በቀን ውስጥ ጤናማ የሆነ ሰው የምንለው እንግዲህ ከምግብ ውስጥ ከሀያ እስከ ሰላሳ ፐርሰንት ፕሮቲን ማግኘት አለበት ይላል። ግን አንዳንዴ የሚያገር ሰው በጣም ብዛ አርጎ ሀምሳን ስልሳ ፐርሰንት ፕሮቲን የመጠቀም ወይም ደግሞ ሰባ ፐርሰንት ድረስ ቅባትን የመጠቀም ነገር ይኖራል። ይሄ ጠቃላይ ሳይንሱ ባላንስ ዳይት ከሚለው ጋር አይደግፉ እንግዲህ ካርቦሃይድሬት ሲባል እኛ በቀን ውስጥ ለእንቅስቃሴ መስለም ጉልበት ለማግኘት የምንጠቀመው ነው ጣፋጭነት ያላቸው ምግቦች እዛ ውስጥ ይመደባሉ እንግዲህ ከሀምሳ እስከ ስልሳ ፐርሰንት በቀን ውስጥ ያ ያስፈልገናል ይላል ያንን በጣም ጣፋጭ የሆኑ ነገሮች አብዝሰን የምንጠቀም ከሆነ አንደኛ በፐርሰንት በጣም ከሚገባው በላይ ብዙ ይሆናል ሁለተኛ በቀን ውስጥ የሚያስፈልገን የካሎሪ መጠን እናልፈውና መቃጠል ስለማይችል ሄዶ ይቀመጣል። ያ ደግሞ ሰውነትን ያወፈረው ሄድና ለሌሎች ለስኳር የደም ብዛት፣ የመሳሰሉ ችግሮች ያጋልጣል። የአመጋገብ አለመስተካከል ለተለያዩ የጤና ችግሮች እንደሚያጋልጥ የውስጥ ደዌ ከፍተኛ ሐኪም የሆኑት ዶክተር ቶሌራ ወልደየስም ያረጋግጣሉ። ከአመጋገብ ችግር የሚመጡ በሽታዎች ብዙ ናቸው። ዋና ዋናዎቹን ብጠቅስልሽ በመጀመሪያ ደረጃ ስኳርን ማየት እንችላለን። አስተዋጽኦ አለው አመጋገብ፣ ያልተገባ አመጋገብ ማለት ነው። ሰዎች ከምፈለገው በላይ ምግብ ሲወስዱ ያው እንደሚታቂ ውፍረት ምናምን ይከተላል። ወፋፍራም ሰዎች ደግሞ ከዚህ ከአመጋገባቸው የተነሳ ስኳር በሽታ ሊይዛቸው ይችላል። ውፍረትም አንድ በሽታ ነው። ስኳር እና ውፍረት ከተገናኘው በከፍተኛ ደረጃ የሰውን ጤንነት ሊጎዱ ይችላሉ፣ እድሜም ሊያሳጥሩ ይችላሉ። በሁለተኛ ደረጃ ለዚሁ ደም ግፊት፣ በተለይም ጨው የበዛ ምግብ የሚመገብ ህብረተሰብ መነሻም ባይሆን የደም ግፊቱ ከፍ ሊያደርግና ለመቆጣጠር ሊያስቸግሮ ይችላል። ሌላው ኮሌስትሮል የምንለው የቅባት ምግቦች ይህንን ኮሌስትሮል ሊፒድ የምንለውን ሊያዛቡ ይችላሉ እና ኮሌስተሮል ነገራችን ላይ የደም ስር ስብ ብሌን ነው። ብዙውን ጊዜ የምናገረው ይሄ በበዛ ጊዜ ደም ስሮችን ሊዘጋ ይችላል። የደም ስር ከጠበበ ድንገተኛ የልብ አደጋ ሊያስከትል ይችላል። እስከ ሞትም ሊያደርስ ይችላል። ሌላው ስትሮክ የምንለው ነገር አለ። ስትሮክ ማለት ደም ስር መጥበብ በሌሎችም ምክንያቶች ሊከሰትም ከዚሁ ከአመጋገባችን ጉድለት ቅባት የበዛበት ቅባት ራሱ ደግሞ እንደምታዩ ኮሌስትሮልን የሚያስከትሉ ቅባቶች አሉ። ኮሌስትሮልን ማስከትሉ አሉ እና እንግዲህ እነኚህ ዋና ዋናዎችን ነው። በሌላ በኩልም በቂ ምግብ አለማግኘትና የተመጣጠነ ምግብ እጥረትም የጤና ጠንቅ እንደሆነ ነው የውስጥ ደዌ ከፍተኛ ሐኪሙ ያስረዱት። ምግብ ራሱ ደግሞ በአግባቡ ካልተወሰደ ብዙ በሽታዎች ሊያጋጥሙን ይችላሉ። ምክንያቱም ሰውነታችን የሚገለቡ አሉ፣ በሽታን የሚከላከሉ አሉ፣ ለኤነርጂ የሚያገለግሉ ምግቦች አሉ። እነዚህ ምግቦች በተፈለገ ሁኔታ ካልተገኙ ሰውነታችን በቀላሉ ለበሽታ ሊጋለጥ ይችላል። ምክንያቱም ተገቢ ምግብ ካልተወሰደ በሽታን መከላከል አንችልም። በተለይ መልኖሽ የሆኑ ሰዎች ለምሳሌ ለቲቢ ይጋለጣሉ። ብዙም እንደምታዩ የሀገራችን ሕዝቦች ገጠር አካባቢ የምኖሩት ከምግብ እጥረት አኳያ በተለይም የተመጣጠነ ምግብ የምንለውም ከተማም ሆኖ እነዚህን የተመጣጠኑ ምግቦች ሳይወስዱ ሲቀሩ ለምሳሌ በእድሜ ገፋ እያሉ ሲሄዱ የነርቭ በሽታዎች ሊያጋጥሟቸው ይችላል እና ስለዚህ ምግብ መብዛት ብቻ ሳይሆን አጠቃልዬ ለማለት የምፈልገው የምፈልገው ምግብ አለመበላትም ለብዙ በሽታዎች አሳልፈው ይሰጣል። ስለ አኗኗር ዘይቤ ሲነሳ ካመጋገብ በተጨማሪ በቂ የአካል እንቅስቃሴና በቂ እንቅልፍም ትልቅ ሚና እንዳላቸው መዘንጋት የለበትም። ባለሙያዎቹ ከዚህም ሌላ ስለ አልኮል መጠጥም የሚሉት አለ። ሳምንት የእናንተን አስተያየት አክለን እንመለስበታለን። ለዛሬ ግን ሙያዊ ማብራሪያ የሰጡንም በማመስገን በዚሁ አበቃን። ሸዋዬ ለገሰ ነኝ። ሰላም ሁኑ።